Four. ጤና ይስጥልኝ አድማጮች፣ የአትሌቶች የዕድሜ ማጭበርበር ጉዳይ የኢትዮጵያ አትሌቲክስ ፌዴሬሽንን እጅግ ያሳሰበው ይመስላል። ሳምንት ድሬዳዋ ከተማ በሚካሄደው ውድድር ጥብቅ ቁጥጥር ስለሚደረግ ቡድኖች ለኪሳራ እንዳይዳረጉ የአትሌቶች ትክክለኛ ዕድሜ ላይ እርግጠኛ እንዲሆኑ ጥሪ ቀርቧል። ቃለመጠይቅ ይኖረናል። የኤፍ ኤ ካፕ ፕሪሚየር ሊግ፣ ቡንደስሊጋ እንዲሁም ሌሎች ስፖርታዊ መረጃዎችን ማካተናል። አብራችሁን ቆዩም በቅድሚያም አትሌቲክስ ኢትዮጵያ አዳጊና ወጣት አትሌቶች በዓለም አቀፍ መድረክ አመርቂ ውጤቶችን በማስመዝገብ ላይ ናቸው። ከነዚህ ኢትዮጵያውያን ወጣት አትሌቶች መካከል በሁለቱም ጾታ አሸናፊ በሆኑበት የታላቁ ማንቸስተር የ10 ኪሎ ሜትር የጎዳና ላይ ሩጫ የትናንቱ ባለድሏ መዲና ኢሳ ትጠቀሳለች። መዲና ኢሳ እንግሊዝ ውስጥ ትናንት በአሸናፊነት የወርቅ ሜዳሊያ ያጠለቀችው ታዋቂ አትሌቶች በተሳተፉበት ፉክክር ነው። መዲና 30 ደቂቃ ከ42 ሰከንድ ሮጥ አሸናፊ ስትሆን፣ ሌላኛዋ የአገሯ ልጅ ጎይተቶም ገብረ ስላሴ በ31 ደቂቃ ከ11 ሰከንድ ሶስተኛ ደረጃ አግኝታለች። 31 ደቂቃ ከ3 ሰከንድ በመሮጥ ደግሞ የሁለተኛ ደረጃ ያገኘችው የብር ሜዳሊያውን የሚያጠልቀችው አሜሪካዊቷ ኤሚሊ ሲሶናት። በዚሁ የወንዶች ፉክክር የቶኪዮ ኦሎምፒክ ባለድሉ ኢትዮጵያዊው አትሌት ሰለሞን ባረጋ 27 ደቂቃ ከ49 ሰከንድ በመሮጥ አሸናፊ ሆኗል። ኡራጋዊው አትሌት ሳንቲያጎ ካትሮፌ 27 ደቂቃ 52 በመሮጥ ሁለተኛ፣ ኬንያዊው ቪንሰንት ንጌቲች በ27 ደቂቃ 58 ሰከንድ ሶስተኛ ወጥቷል። ሌላኛው ኢትዮጵያዊ ሞስነት ገረመው አራተኛ ደረጃ አግኝቷል። ለመሆኑ ወጣት መዲና ይሳ የትናንቱን ጨምሮ ልምድ ያላቸው አትሌቶችን የምታሸንፍበት ምክንያቱ ምን ይሆን? የኢትዮ ኤፍኤም 107.8 ኢትዮ ስፖርት አዘጋጅና አቅራቢ ምስጋናው ታደሰ አመሰግናለሁኝ ማንቴ እንግዲህ እች ልጅ ገና የሀያ ዓመት ወጣት ነች። በቅርብ ጊዜ የመጣች አትሌት ነች። ነገር ግን በተከታታይ እያስመዘገበቻቸው ያሉትን ድሎች ከተመለከትን ምናልባት ከውጤት ጋር ተኳርፍንበታል በምንለው በረዥም ርቀት ውድድር ለወደፊቱ ትልቅ ተስፋ የሚጣልባት አትሌት ነች። አንተም እንደገለጽከው በተለይም ደግሞ ገና ከሶስት እና ከአምስት ሺህ ሜትር ላይ እየመጣች ያለች ነች አትሌት ነች። በአስር ሺህ ሜትር ከአማራ ክልል ማረሚያ ፖሊስ የተገኘች አትሌት ነች እና የጥንካሬዋ ሚስጥር ምን እንደሆነ በቅርቡ በተከናወነ ሀምሳ አራተኛው የኢትዮጵያ አትሌት ሻምፒዮና ወቅት ላይ ለመታደም በተገኘችበት ወቅት ላይ እንደአጋጣሚ አግኝቻት ጠይቂያት ነበረ። አንደኛው ሙሉ ትኩረቷን አዲስ አበባ ላይ አድርጋ በከፍታ ስፍራዎች ላይ መስራቷ፣ በሁለተኛነት ደግሞ የአሰልጣኝ ለውጥ ማድረጓና በተለይም ደግሞ በዚህ ሰዓት ላይ በአሰልጣኝ ቴዎድሮስ ሀይሉ ስር ነው እየሰለጠነች የምትገኘው። የአትሌት መሰረት ደፋር ባለቤት ነው የሚሰጣት እያንዳንዱ ምክርና ስልጠና በየዕለቱ እየተሻሻለች እንድትመጣ ከፍተኛውን እገዛ እንዳደረገላት ነው የገለጸችልን። ከቅርብ ጊዜያት ወዲህ በተሳተፈባችባቸው ውድድሮች ላይ በሙሉ በጣም በአስገራሚ ሁኔታ በአሸናፊነት እየተወጣች ትገኛለች። የትላንትናውን የታላቁን የማንችስተር የአስር ኪሎ ሜትር የጎዳና ላይ ውድድር ብንመለከተው በጣም ከፍተኛ ልምድ ያላቸው አትሌቶች ነበሩ አብረዋት የተፎካከሩት። ከዚህ ቀደም ሶስት ጊዜ የታላቁ ማንችስተር የአስር ኪሎ ሜትር የጎዳና ላይ ሩጫ አሸናፊ የሆነችው ኬንያዊቷ አይበገሬ አትሌት ሄለን ኦቢሪ ትገኛለች። እንደዚሁም ደግሞ የሀያ ሀያ ሁለት የኦሬጎን የዓለም ሻምፒዮና ላይ በማራቶን ለኢትዮጵያ የወርቅ ሜዳሊያ ለመጀመሪያ ጊዜ ያመጣችው አትሌት ጎይቶም ገብረስላሴም ጭምር የተሳተፉበት ነው። ግን የመዲና ኢሳ በጣም በአስገራሚ አጨራረስ ነው ውድድሩን ያጠናቀቀችው። በነገራችን ላይ ገና የሀያ ዓመት ወጣት ነች። በውድድሩ ታሪክም በማሸነፍ በእድሜ ትንሿ አትሌትም ጭምር ሆና ተመዝግባለች። የዛሬ ሳምንት ሰኞ ድሬዳዋ ከተማ ውስጥ የኢትዮጵያ ከ18 እና ከ20 ዓመት በታች አትሌቲክስ ፉክክር ይከናወናል። የኢትዮጵያ አትሌቲክስ ፌዴሬሽን የዕድሜ ማጭበርበር ጉዳይ ያሳሰበው ይመስላል። እንደነ መዲና ወጣቶች እንዲወጡ ይፈልጋል። ግን የእድሜ ነገር እንዴት ነው? ይህ ሁልጊዜም የሚያከራክር ጉዳይ ነው። ይህን ጉዳይ በተመለከተ የፌዴሬሽኑ ሰዎች አናግሬያቸው ነበረ። ዘንድሮ ግን በዚህ ጉዳይ ላይ የማያወላዳ አቋም አለን። በአሁኑ ሰዓት ደግሞ በኢትዮጵያ አትሌቲክስ ውስጥ ከአበረታች ቅመሞች የበለጠ ስጋት የሆነብን የእድሜ ማጭበርበር ነው። ስለዚህ የኤምአርአይ ምርመራ በማድረግ በትክክለኛ እድሜያቸው ላይ የሚሰለፉ አትሌቶችን ለመምረጥ ከፍተኛ ጥረት እያደረግን ነው። ክለቦች ማሳውቀናል፣ ድሬዳዋ ድረስ ይዘው ቢመጡ እድሜያቸው ያለፉ ተጫዋቾችን እንደማናሳትፍና እንደምንመልሰው። ስለዚህ የበጀት ይሳራ እንዳያጋጥማቸው በትክክለኛ እድሜ ላይ ያሉ ወጣቶችን ይዘው እንዲመጡ ማስጠንቀቂያ ሰጥተናል፣ የሚል ነገር አለ። አሁንም ስጋቱ እንዳለ ነው። እንግዲህ የእድሜ ማጭበርበር ጉዳይ በዚህ የተነሳ መቀነሱን በተመለከተ ወደፊት ቃለ መጠይቅ የሚኖረን ይሆናል። ምስጋናው ኢትዮጵያ ውስጥ አዳጊና ወጣት አትሌቶች እንደነ መዲና በዓለም አቀፍ መድረክ ብርቱ ተፎካካሪ እንዲሆኑ አሁን ከተጠቀሱት ነጥቦች ባሻገር ምን መደረግ አለባቸው ትላለን? አንደኛው በእድሜ ጉዳይ ላይ መስራት ነው። ሁለተኛ ደግሞ እነዚህ ወጣቶች ቶሎ ቶሎ እየወጡ ውድድር የሚያገኙባቸውን እድሎች ፌዴሬሽን ጭምር ማመቻቸት መቻል ይኖርበታል። ከዚህ ቀደም በፔሩ ሊማ በተከናወነው ውድድር ላይ ውጤታማ የሆኑ በትክክለኛ እድሜያቸው የሆኑ ወጣቶችን ተመልክተናል። በዘንድሮ የኢትዮጵያ ሻምፒዮና ላይም ተመልክተናል። ልክ እንደነ አስቴር አረሬ አይነትን በስምንት መቶ ሜትር ሴቶች ላይ እነ ደርሲቱ ቦርማን፣ ሀረገወይን ካሳይን የመሳሰሉ እንደዚሁም ደግሞ እነ ጀነራል ብርሃኑን፣ የውሳን ብር፣ ብሩክ ታዴን የመሳሰሉ ጠንካራ ወጣት ወደፊት ትልቅ ተስፋ የሚጣልባቸውን አትሌቶች ማግኘት ችለናል። ቶሎ ቶሎ ውድድሮች እንዲያገኙ እድሉ ቢመቻችላቸው ከማኔጀሮች ጋር እንደዚሁም ደግሞ ከትልልቅ ካምፓኒዎች ጋር ውል የሚያስሩበት መንገድ ቢመቻችላቸው፣ ልምምዳቸው በአግባቡ የሚሰሩበት ያው የትራክ ጉዳይ በተደጋጋሚ ጊዜ ስለሚነሳ ላለመድገም ነው እንጂ እነዚህ ሁኔታ ቢመቻችላቸው የተሻሉ ወጣቶችን ማፍራት እንችላለን ብዬ አስባለሁ። እግር ኳስ ክሪስታል ፓላስ ያለፈው የፕሪምየር ሊግ የጨዋታ ዘመን ባለድሉ ማንቸስተር ሲቲን በማሸነፍ የኤፌ ካፕ ዋንጫን አንስቷል። ቅዳሜ ዕለት በነበረው የፍጻሜ ግጥሚያ ክሪስታል ፓላስ ማንቸስተር ሲቲን የረታው በኤቤሬቺ ኤዛ 16ኛ ደቂቃ ላይ በተቆጠረች ብቸኛ ግብ ነው። በቡድኑ ታሪክም የመጀመሪያው ዋንጫ ሆኖ ተመዝግቧል። በፕሪምየር ሊጉ በ49 ነጥብ ብቻ ተወስኖ 12ተኛ ደረጃ ላይ የሚገኘውን ቡድናቸውን ለሚመሩት አሰልጣኝ ኦሊቨር ግላስነር የጭ كل ما زمن تقمو. ጉል ብርሃን ዛሬ ማታ የዘንድሮ ፕሪሚየር ሊግ ዋንጫ ባለድሉ ሊቨርፑል በብራይተን ሜዳ 37 ጨዋታውን ያካሂዳል። እሁድ ደግሞ የኤፌ ካፕ ዋንጫ ባለድሉ ክሪስታል ፓላስና የፕሪሚየር ሊግ ዋንጫ አሸናፊው ሊቨርፑል የፕሪምየር ሊግ የመጨረሻ ግጥሚያቸውን ያከናውናሉ። ትናንት ሲጠበቅ በነበረው የፕሪምየር ሊግ ግጥሚያ አርሰናል ኒውካስልን አንድ ለዜሮ አሸንፏል። በሌላ ግጥሚያ ቸልሲ የሴቶች ኤፌ ካፕ ዋንጫን አሸንፎ ወስዷል። ቸልሲ የፍጻሜ ተጋጣሚው ማንቸስተር ዩናይትድን 3 ለ0 አሸንፎ ነው ዋንጫውን ያነሳውም። በጀርመን ቡንደስሊጋ ቦሩሲያ ዶርትሙንድ ሆልሽታይን ኬልን 3 ለ0 በማሰናበት የሻምፒዮንስ ሊግ ተሳታፊነቱን አረጋግጧል። ከቦሩሲያ ዶርትሙንድ ባሻገር የአውሮጳ ሻምፒዮንስ ሊግ ቀጣይ የጀርመን ወኪሎች የዋንጫ ባለድሉ ባየር ሚንሽን፣ ባየር ሊቨርኩሰን እና አይንትራክት ፍራንክፉርት ናቸው። ሃይደንሃይም ከወራጆቹ ቦሁምና ሆልሽታይን ኬል ከፍ ብሎ በአስራ ስድስተኛ ዋዣቂ ምድብ ላይ ይገኛል። በቡንደስሊጋው ለመቆየት ከሁለተኛ ዲቪዚዮን ሶስተኛ ደረጃ ይዞ ካጠናቀቀው ኤስፋው ኤልፈርስቤርግ ጋር በደርሶ መልስ ማሸነፍ ይኖርበታል። ኤስፋው ኤልፈርስቤርግ ከክልላዊ ዲቪዚዮን ወደ ሁለተኛው ቡንደስሊጋ እንዲሁም ወደ ዋናው ቡንደስሊጋ ለማለፍ ከጫፍ የደረሰው እጅግ በአጭር ጊዜያት ውስጥ ነው። የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋችና አምበል ጋሪ ሊንከር በማህበራዊ መገናኛ አውታሩ ላይ ካሰራጨው ከጸረ ሴማዊነት ጋር የተያያዘ ምስል የተነሳ ከቢቢሲ የስፖርት ተንታኝነቱ እንደሚሰናበት ዛሬ ይፋ አድርጓል። ጋሪ ሊንከር ባለፈው ሳምንት ጽዮናዊነትን የተመለከተ ምስል ኢንስታግራም ገጹ ላይ አጋርቶ ነበር። ኋላ ላይ ምስሉ ብርቱ ትችትና ተቃውሞ ሲያጭር ከገጹ ላይ አጥፍቶታል። በርካቶችም ከቢቢሲ እንዲሰናበት ጥሪ ሲያስተላልፉ ነበር። ጋሪ ሊንከር ኢንስታግራም ላይ ያጋራው የአይጥ ምስል ያለበት ፎቶ ከጸረ ሴማዊነት ጋር የሚያያይዘው ነገር መኖሩን ቀድሞ አለማውቁን በመግለጥ ይቅርታ ጠይቋል። የአይጥ ምስሉ በናዚ ጀርመን ጊዜ በጸረ ሴማዊነት ጥቅም ላይ ይውል ነበር። ጋሪ ሊንከር ፈጽሞ የጸረ ሴማዊነት አስተሳሰብ ምልከታም እንደሌለው ገልጧል። እንግዲህ በቅጡ የማላውቀው ምስል አላጋራምም ብሏል። ሆኖም ግን ይህ ሁሉ የፈሰሰ ውሃ አይነት ሆኖበታል። እሁድ የሚካሄደው የፕሪሚየር ሊግ የመጨረሻ ጨዋታ ከቢቢሲ ጋር ያለው ቆይታ ማብቂያው እንደሆነም አሳውቋል። የ64 ዓመቱ ጋሪ ሊንከር በህዝብ ግብር በሚደጎመው ቢቢሲ ማሰራጫ ከፍተኛው ተከፋይ ነው። በቢቢሲ በአመት 1.8 ሚሊዮን ዶላር ተከፋይ ነው። የ2026 የዓለም ዋንጫን እንዲሁም ቀጣይ የኤፍ ኤ ካፕ ጨዋታዎች ላይ ለመተንተን ገና ውሉ አላከተመም ነበር። የመኪናሽ ቅድምድም በፎርሙላ አንድ የዓለም ባለድሉ ማክስ ፍርሽታፕን በኤሚላ ሮማኛ ግራንድ ፕሪ መኪናሽ ቅድምድም አሸነፈም። ኔዘርላንዳዊው የሬድቡል አሽከርካሪ ትናንት ለቡድኑ አራት መቶኛሽ ቅድምድሙን ገና ከመነሻውም ነበር በድንቅ ናት ጀምረው የጀምረው የማክለረን አሽከርካሪዎቹ ላንዶ ኖሪስ እና ኦስካር ፒያስትሪንም በአስደማሚ ሁኔታ በመቅደም ነው ለድል የበቃው። በዚህ ውጤት መሰረትም 146 ነጥብ ከሰበሰበው ኦስካር ፒያስትሪ እንዲሁም በ133 ነጥብ ሁለተኛ ደረጃ ከያዘው ላንዶ ኖሪስ ቀጥሎ ሶስተኛ ደረጃ አግኝቷል። ማክስ 124 ነጥብ አለው። በትናንቱ ውድድር የፌራሪው አሽከርካሪ ሌዊስ ሃሚልተን የአራተኛ ደረጃ ይዞ አጠናቋል። በአጠቃላይ 53 ነጥብ ደግሞ ከነ ጆርጅ ሩሴል እና ሻርሌ ክሌርክ ቀጥሎ በሰባተኛ ደረጃ ላይ ሰፍሯል። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶ ስለሽነኝ አስተያየት ጥቆማችሁ አይለን። መልካም ጊዜ። ጤና ይስጥልኝ።